በድሬዳዋ የፖሊዮ ክትባት መሰጠት ተጀምረዋል። ፖሊዮ በያዝነው የፈረንጆች 2019 በሶማሊያ ና በኢትዮጵያ ሶማሌ ክልል መከሰቱን የዓለም ጤና ድርጅት አስታውቋል። ድሬዳዋ በሚካሄደው የክትባት ዘመቻ 61 ሺ ህጻናት ለመከተብ መታቀዱን የአስተዳደሩ ጤና ቢሮ አስታውቋል። አዲስ ሸኮል ዝርዝሩን ይዘዋል። የድሬዳዋ ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ የክትባት ዘመቻውን ሲያስጀምሩ እንደተናገሩት በድሬዳዋ በገጠርም ከተማም ሁሉንም ህጻናት ተደራሽ ለማድረግ የሚያስችል ዝግጅት ተደርጓል ብለዋል። ዛሬው ዘመቻ በተለይ ከቀድሞ ከምንጀምራቸው ለየት ያሉት ነገሮች የምናሳይበት በተለይ ክትባቶች አጠቃላይ ለምንከተባቸው ለ61 ሺህ ህጻናቶች ለመከተብ ቤት ለቤት የምናደርስበት ፕሮግራም ከመሆኑ በቂ ዝግጅት የተደረገበት ሁኔታ የነበረ ነው። አጠቃላይ ገጠርም ከተማም ሰፊ ዝግጅት የተደረገ ከሁለት ሳምንት በፊት ተቋማትም፣ እና የሚመለከተው አካትሎች ኦሮንት የተሰጠባቸው በተለይ ከድሬዳዋ አሁን ያለው ነዋሪ ሁኔታ በተለይ የተፈጠረውን የጸጥታ ችግር ከማህበረሰቡ ጋር የሚያታርቀን ስራ ማለት እንችላለን። በድሬዳዋ ጤና ቢሮ የህፃናትና እናቶች ቡድን መሪ የሆኑት ሲስተር መሰሉ አጥናፌ የፖሊዮ በሽታ በአጎራባች ሀገራት የተከሰተ ሲሆን በሀገራችንም እንዳይስፋፋ ዘመቻው አስፈልጓል ብለዋል። እንግዲህ ያው ዘመቻው ከሀያ ጊዜ በላይ በአካባቢያችን ይሰተናል። በአጎራባች አገሮችም ተሰጥተዋል። እንግዲህ በሽታው እኛ ሀገር ተከስቶ ሳይሆን ቀድመን ለመከላከል ነው። ትልቁ ነገር በሽታው ከመጣ ተላላፊነቱ ከፍተኛ ነው። በአጎራባች ሀገር እዚህ ኬንያ፣ ሶማሊያ ቦርደር ያሉት በሽታው ከተከሰተ የመግባት ቻንሱ ፈፈጠን ስለሆነ ህፃናትን አንድ ልጅ ከተያዘ ሁለት መቶ ያህል ያዳርሳል። ስለዚህ ሳይመጣብን መጀመሪያ በሽታውን ለመከላከል ነው እንጂ ለሶስት አመት ያህል በኢትዮጵያ ውስጥ ምንም አይነት ኬዝ የተገኘ ነገር የለም ይሄን አስጠብቀን ኢትዮጵያ ሀገራችንም ሰርቲፋይ እንድትሆን ከዚህ በሽታ ነጻ ሆና ሰርቲፊኬቱን እንድታገኝ፣ ሁለተኛ መደበኛ ክትባታችንም መቶ ፐርሰንት ስላልሆነ ያልተከተበ ልጅ አለ ማለት ኬዙ ሊከሰት ስለሚችል ቀድመን ኬዙ ሳይነሳ ክትባቱን የበሽታ መከላከል አቅማቸውን ለመጨመሪያ ያህል ነው ማለት ነው። ይሁንና የዓለም ጤና ድርጅት በድረገጹ ባወጣው መረጃ በሶማሌላንድ የፖሊዮ ታማሚ መገኘቱን ተከትሎ ባለፈው ሐምሌ ወር በሁሉም የአፍሪካ ቀንድ አካባቢዎች አፋጣኝ የክትባት ዘመቻ የተካሄደ ቢሆንም ከዚያ ወዲህ በፑንትላንድ የቦሳሶና ኡፊያን ወረዳዎች እንዲሁም በኢትዮጵያ ድንበር አካባቢ ሶስት ተጠቂዎች በኢትዮጵያ ሶማሌ ክልል ዶሎ ዞን ቦክ ወረዳም እንዲሁ አራተኛ ተጠቂ መገኘቱን ይፋ አድርጓል። በዚህ መነሻነትም በአምስት የሶማሌ ክልል ዞኖች እንዲሁም በሶማሌላንድና ፑንትላንድ የክትባት ዘመቻ መካሄዱን የዓለም ጤና ድርጅት አስታውቋል። ከድሬዳዋ ጤና ቢሮ ያገኘነው መረጃ እንደሚያመለክተው በኦሮሚያና ሶማሌ ክልል እንዲሁም የደቡብ ሱዳን አጎራባች በሆነው የጋምቤላ ክልሎች የፖሊዮ ክትባት አስቀድሞ የተካሄደ ሲሆን አሁን በድሬዳዋና ሀረር የተጀመረው ክትባት ዘመቻም የዚያ ቀጣይ ነው። በድሬዳዋ ከህዳር 26 29 ክትባት ዘመቻው የሚካሄድ ሲሆን በተጠቀሱት ቀናት የጎዳና ተዳዳሪዎችን ጨምሮ ሁሉም ያስተዳደሩ ሕጻናት ይከተባሉ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።